የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሐምሌ 4 2011 ዓ ም የሐሙስ ምሽት የጋቢና ቪኦኤ መሰናዱ ተጀመረ። ይህ መሰናዱ የሚቀርብላችሁ ደግሞ ከዋሽንግተን ዲሲ ከተማ ከአሜሪካ ድምፅ ስቱዲዮ በቀጥታ ነው። የህወሀት ማዕከላዊ ኮሚቴ ከትናንት በስቲያ አስቸኳይ ስብሰባ ካካሄደ በኋላ መግለጫ አውጥቷል። በመግለጫውም የአማራ ዴሞክራሲ ፓርቲን ከሷል። ዝርዝሩ ወደ ውሃ ላይ ቀርቧል። በኢትዮጵያ የሙዚቃ ታሪክ ውስጥ ስመ ገናና ነው። ሮሃ ባንድ አባላት ጋር ቆይታ አድርገናል። ቆይት ብሎ ይሰማል። ለአሁኑ ግን ጸባዩን በተመለከተ ተክሌ በጣም በጣም ትሁት ሰው እና ስነ ስርዓት ያለው ሰው በጣም ወንድሜም ነበር ለእኔ። በአንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። ህይወቱ ማለፉ መቼም በጣም ሁላችንም ማሳዘነን፣ እስካሁን አስታውሰዋለሁ። አሁን እንዲያውም ተውኩት እንጂ ድሮ ፍቅሬ የተለመኒን ስሰራ አለቅሳለሁ። ምንም ባይ ዝም ብሎ ነው የሚወርደው እና በጣም ግሩም ሰው ነው የነበረው። በባንዱ ውስጥ ለብዙ ዓመታት በጊታር ተጫዋችነት የሚታወቀው ሰላም ስዩምን ነበር የሰማነው። ቆየት ብለን ሌሎች ዝግጅቶች ጋር ይህ መሰናዶም ይቀርባል። አብረናችሁ የምናመሻው ኤደን ገረመና ሀብታሙ ስዩም ነን። በቅድሚያ አጫጭር ዜናዎች የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ዓመት በሚከናውነው በየአስር አመቱ ዓመቱ አንድ የሚካሄድ የሕዝብ ቆጠራ አወዛጋቢ ዜግነት ጥያቄ እንዲጨመር በዛሬው ዕለት አስፈጻሚ ትዕዛዝ ያወጣሉ ተብሎ ይጠበቃል። ፕሬዚዳንቱ ዛሬ በዋይት ሀውስ ይህንኑ ይፋ የሚያደርግ ጋዜጣዊ ጉባኤ ያደርጋሉ ተብሎ ይጠበቃል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ከሰባ ዓመታት በኋላ የትራምፕ አስተዳደር ለመጀመሪያ ጊዜ ይህን ጥያቄ የሚጨምረው የሕዝብን የመምረጥ መብት ለመጠበቅ ነው ማለቱ ሆን ተብሎ የተፈጠረ ውሸት ይመስላል ብሎ አምስት ለአራት በሆነ ድምፅ ከሁለት ሳምንታት በፊት አግዶት እንደነበረ ይታወሳል። ነዳጫኝ መርከቦች በሆርሙዝ ሰርጥ በኩል ያልፉ ሲሉ የኢራን መርከቦች መንገድ ሊዘግባቸው ሞክረዋል ስትል ብሪታንያ ዛሬ አስታወቀች። ድርጊቱን የሞከሩት ሶስት የኢራን መርከቦች ናቸው ያለው የብሪታንያ መንግስት መግለጫ ከጦር መርከባችን ማስጠንቀቂያ ሲደርሳቸው አፈፍገዋል ብለዋል። በአንጻሩ የኢራን አብዮታዊ ዘቦች ኃይል ውንጀላውን አስተባብሏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የተጣለውን የምጣኔ ሀብት ማዕቀብ በቅርቡ በጣም ከፍ እናደርገዋለን ሲሉ ተናገሩ። ዩናይትድ ስቴትስ ቴሄራንን የኒኩሌየር መርሃ ግብሯን ለመገደብ የታለመውን ዓለም አቀፉን ስምምነት የምጥሰው በኒኩሌየር አማካኝነት የምትፈልገው ለማስፈጸም ነው ስትል ወንጅላለች። ኢራንም በስምምነቱ ከተፈቀደላት በላይ ዩራኒየም ማዳበሯንና ማከማቸቷን አምናለች። ፕሬዚዳንት ትራምፕ ዩናይትድ ስቴትስን ባለፈው ዓመት ከውሉ አስወጥተዋል። ፕሬዚዳንት ትራምፕ ኢራን ስምምነቱን ሙሉ በሙሉ ጥሳ በድብቅ ዩራኒየም ስታበለጽግ ቆይታለች ብለዋል። ውሉን ፕሬዚዳንቱ የቀድሞ የውጭ ጉዳይ ሚኒስትር ጃን ኬሪ እና የኦባማ አስተዳደር ለኢራን አንድ መቶ ሀምሳ ቢሊዮን ዶላር ሊመልሱላት የተስማሙበት መጥፎ ውል ሲሉ ጠርተውታል። አድማጮቻችን፣ ለአሁኑ ያሉን ዜናዎች እነዚህ ናቸው። ቀጣይ ዘገባዎቻችን ደግሞ በተከታታይ መደመጥ ይጀምራሉ። ከጋቢና ቪኦኤ ጋር ናችሁ። ኤደን ግርሙና ሀብታሙ ስዩም አብራችሁን ከአድማስ ተሻገሩ እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። በአሁኑ ወቅት ኢትዮጵያን እየበተን ያለው ከዚህም ከዚያም የተሰባሰበ የትምከት ኃይል እንደሆነና ይህ ኃይል እድል አግኝቶ እንደፈለገው እንዲሆን ያደረገው ያለው ደግሞ የኢህአዴግ አባል ድርጅት የሆነው የአማራ ዲሞክራሲያዊ ፓርቲ አዴፓ ነው በማለት ህወሓት አዴፓን ከሷል። የህወሓት ማዕከላዊ ኮሚቴ ከትናንት በስተያ አስቸኳይ ስብሰባ ካካሄደ በኋላ ነው አዲስ መግለጫ ያወጣው። ሙልጌታ አጽብሃ ዝርዝሩን ጉዳይ ይነግረናል። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ማክሰኞ ሐምሌ 2 2011 ዓ.ም በመቀለ ከተማ የአንድ ቀን አስቸኳይ ስብሰባ ካካሄደ በኋላ ትናንት ማምሻውን መግለጫ አውጥቷል። ማዕከላዊ ኮሚቴ ባወጣው መግለጫው በአሁኑ ወቅት የሀገሪቱ ህልውና ከመጥፎ ወደ ከፋ ደረጃ ተሸጋግሯል ብሏል። የችግሮቹ ዋነኛ ምንጭም የህዝብን መብትና ጥቅም ረግጠው ፍላጎታቸውን ሊፈጽሙ የሚፈልጉ የትምክህት ኃይሎች ናቸው ብሏል መግለጫው። በከፍተኛ የሀገር መከላከያ ሰራዊት አመራሮች ላይ የተፈጸመውን የግድያ ወንጀል በቀጥታም በተዘዋዋሪም ተሳትፎ የነበራቸው የውስጥና የውጭ ኃይሎች ያላቸውን በሀገራዊ ገለልተኛ አካል እንዲጣራና ውጤቱም ለኢትዮጵያ ህዝብ ይፋ እንዲደረግ ጥሪ አቅርቧል። ህወሓት ባለፉት ጊዜያት ከአማራ ህዝብ ጋር በመሆን ትምክህተኞችና የገዢ መደቦችን አብሮ የታገለና ትርፍ መስዋዕትነት የከፈለ ድርጅት ነው ብለዋል መግለጫው ስለሆነም ህወሓት የአማራን ህዝብ ትምክህተኛ ብሎ አይገልጽም ብለዋል ሆኖም መግለጫው በአማራ ህዝብ ስም የሚነግዱ ኃይሎች ሰፊውን የአማራ ህዝብ ትምክህተኛ ተብልሃል በማለት ህዝቡን ለርካሽ ፖለቲካዊ ፍጆታውን ሲያደናግሩት ቆይተዋል በማለት ገልጿል ቢሆንም ግን የአማራ ህዝብ እንደሌሎቹ የኢትዮጵያ ህዝቦች ሁሉ ለሰላም ለልማትና ዲሞክራሲ ብለው መስዋዕትነት ከፍሏል። አዲስቷን ኢትዮጵያ በመፍጠር ሂደትም ማይተካሚና የተጫወተ ህዝብ ነው ይላል መግለጫው። በአሁኑ ወቅት ሀገር እየበተነ ያለው ከዚህም ከዛም የተሰበሰበ የትምክህት ኃይል ነው ያለው የህወሓት ማዕከላዊ ኮሚቴ መግለጫ፣ ይህ ኃይል እድል አግኝቶ እንደፈለገው እንዲሆን እያደረገ ያለው ደግሞ የአማራ ዲሞክራሲያዊ ፓርቲ አዴፓ ነው ብሏል። አዴፓ በፓርቲው አመራር መካከል ስለተፈጸመውን ግድያ በዝርዝር ገምግሞ ተጠያቂ እንዲያሳውቅና ግልጽ አቋም እንዲወስድ ህወሓት በመግለጫው ጠይቋል። ከዚህ ውጭ ግን ችግሮቹን በሶስተኛ አካል ላይ ማሳበብ ትቶ ራሱን በጥልቀት እንዲፈትሽና ገምግሞም የኢትዮጵያን ህዝብ ይቅርታ ሊጠይቅ ይገባል በማለት ገልጿል። ይህ ካልሆነ ግን ህወሓት ከፓርቲው ጋር አብሮ ለመስራት እንደሚቸገር መግለጫው አስቀምጧል። አዴፓ አስመልክቶ ለተነሱ ጉዳዮች ለአዴፓ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ዮሐንስ ቧያለው ጠይቀን ለጊዜው የሚሰጡት መልስ እንደሌለ ገልጸው እንደ ፓርቲ በጉዳዩ የሚያወጣው መግለጫ ካለ እናሳውቃለን ብለዋል። የህወሓት ማዕከላዊ ኮሚቴ መግለጫ በኢህአዴግ ውስጥ የጎራ መደበላለቅ አለ ይላል። ይህም እንዲ እንዲለይ ጠቅሶ በቀጣይ አመት ስለሚካሄድ ምርጫ ዙሪያም እንደ ግንባርና መንግስት ያለውን አቋም ለኢትዮጵያ ህዝብ ግልጽ ሊያደርግ ይገባል ብሏል። ህወሀት እንደ ህገ መንግስታዊና ፌዴራላዊ ሀይል ኢትዮጵያን ከወቅታዊና ቀጣይ አደጋዎች ለማዳን ተመሳሳይ ዓላማ ካላቸው ሀይሎች ጋር ሰፊ መድረክ ፈጥሮ ለመታገልና በፍጥነትም ወደ ተግባር ለመሸጋገር ማዕከላዊ ኮሚቴ መወሰኑን መግለጫው አመላክቷል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ስለሚነሱ ክልል የመሆን ጥያቄዎችም ዙሪያ መግለጫው አንስቷል። ጥያቄያቸው ህገ መንግስታዊ በሆነ መንገድ እንዲፈታ እንጂ ከዚህ ውጭ የህዝብን ጥያቄ በኃይል አሊያም በሌላ መንገድ ለመፍታት የሚደረግ ጥረት ፍጹም ተቀባይነት የለውም ሲል ገልጿል። መግለጫው ስለ የኢትዮጵያ ሀገር መከላከያ ሰራዊትም አንስቷል። ሰራዊቱ ከማንኛውም ጊዜ በላይ አንድነትን አስጠብቆ የሀገር ደህንነትን የማስጠበቅ ግዴታውን በተጠናከረ መልኩ እንዲፈጽም አሳስቧል። የፌዴራል መንግስት ደግሞ የሀገሪቱ ሰላም እንዲያረጋግጥ፣ ህግና ስርዓት እንዲያከብር፣ የዜጎች ሰብአዊና ዲሞክራሲያዊ መብት እንዲያከብርና እንዲያስከብር፣ ህገ መንግስታዊ ስርዓት ሳይሸራረፍ እንዲተገበር ህወሓት ከአስቸኳይ ስብሰባው በኋላ በወጣው መግለጫ ገልጿል። ለአሜሪካ ድምጽ ሙልጌታ አጽባሀ መቅለም ከጋቢና ቪኦኤ ጋር ነው ያላችሁት። ከአሜሪካ ድምፅ ራዲዮ ለእናንተ የሚቀርብ መሰናዶ ነው። ቀጣዩ ዘገባችን ወደ ባህር ዳር ይወስድናል። በብዙ ሺዎች የሚቆጠሩ ወጣቶች ስራ በሚያስሱበት የአማራ ክልል የስራ እድል ይፈጥራል የተባለው የኢንዱስትሪ መንደር ከተቋቋመ ጥቂት ዓመታት አለፉ። ለተለያዩ ፋብሪካዎች ምቹ እንዲሆን ታስቦ የተሰራው መንደር አሁን አንድ የቻይና ኩባንያ እያመረከቡን ሰምተናል። አስቴር ምስጋናው በጉዳዩ ላይ ቀጣዩን ዘገባ አድርሳናለች። ሆፕለን የተባለ ግዙፍ የቻይና ኩባንያ ዛሬ የባህር ዳር ኢንዱስትሪ ፓርክን ተረክቧል። ለጨርቃ ጨርቅና አልባሳት ማምረቻ ተብሎ የተገነባው ይህ ኢንዱስትሪ ፓርክ ስምንት ግንባታቸው የተጠናቀቀ ሼዶች አሉት ተብሏል። በርክክብ ስነ ስርአቱ ላይ የተገኙት በምክትል ርዕሰ መስተዳደር ማዕረግ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ መላኩ አለበል ኢንዱስትሪ ፓርኩ ለዚህ ግዙፍ የቻይና ኩባንያ ተላልፎ የተሰጠው ኩባንያው በቻይና በባንግላዴሽ በኢንዶኔዥያና በሌሎች የዓለም ሀገራት በኢንቨስትመንት ተሰማርቶ የሚገኝና ሰፊ ልምድ ያለው በመሆኑ ነው ብለዋል። ኩባንያው በአጭር ጊዜ ውስጥ ወደ ስራ ሲገባም ለበርካታ ስራ አጥ ወጣቶች የስራ ዕድል የሚፈጥርና በተለይ በሀገሪቱ እየታየ ያለውን የውጭ ምንዛሬ እጥረትም ይቀርፋል ነው ያሉት። ኢንዱስትሪ ፓርኮች በሀገራችን እንዲስፋፉ የተፈለገበት ዋነኛው ምክንያት የሚፈጥሩት የስራ እድል ሰፊ ስለሆነ ለዜጎቻችን የስራ ዕድል ለመፍጠር ነው። ሁለተኛው ደግሞ የኤክስፖርት ምርታችን ለማሳደግ ነው። ስለዚህ ይሄ የኢንዱስትሪ ፓርክ አሁን ወደ ስራ በሚገባበት ጊዜ በቀጥታም በተዘዋዋሪም የሚፈጥርልን የስራ እድል ለክልላችን ሕዝብም እንደ ሀገርም የሚያበረክተው አስተዋጽኦ ከፍተኛ ነው። በሌላ በኩል ደግሞ ያለብን የውጭ ምንዛሬ እጥረትን ችግር በመፍታት ረገድ የራሱ የሆነ ድርሻ ይኖረዋል ማለት ነው። በተለይ ዛሬ ወደዚህ ስራ የገባው ኩባንያ በዓለም ከፍተኛ ልምድ ያለው የፕሪማርክ የሚባለውን ብራንድ በዓለም ደረጃ በማቅረብ የሚታወቅ ስለሆነ አቅሙ ከፍተኛ በመሆኑ ሌላ ቦታ ላይ በርካታ ካምፓኒዎች ሸዶችን ሲይዙ ይሄኛው ግን ሁሉንም ሼድ አንድ ኩባንያ ነው የያዘው። ስለዚህ ፕላን እያደረጉ ያሉትንም ይሄ እንደ ፈርስት ፌዝ ነው። ቀጥሎ ደግሞ ሰከንድ እና ሰርድ ፌዝ ሰፋ ያለ ሼድ እንዲገነባላቸው ስለሆነ እየፈለጉ ያሉት ምንም እንኳ አሁን የተገነባው መጠኑ አነስተኛ ቢሆንም ግን አሁን እየገቡ ያሉት ኩባንያዎች ውጤታማነት በሚቀጥለው ሌላ ተጨማሪ ሼድ ለመገንባት እድል የሚሰጥ ነው። አሁን ካሉት ሌሎች የኢንዱስትሪ ፓርኮች አኳያ ሲታይ ታይ አነስተኛ ነው። ነገር ግን ዛሬ እንደገቡት አይነት ትልልቅ ካምፓኒዎች ወደ ባህር ዳር መምጣት ከጀመሩ ማስፋፊያውን ታሳቢ በማድረግ እስከ 2000 ሄክታር መሬት ድረስ ስለሆነ ታቅዶ የተዘጋጀው የነዚህኞች ውጤታማነት በአጭር ጊዜ ውስጥ ሌላ ተጨማሪ ሸዶችን ለመገንባት እድል ይሰጠናል። ከዚህ በፊት የነበረው እይታ ባህር ዳር ለወደብ ሩቅ ነው እዛ ላይ ብንገባ ነባ የውጭ ኩባንያዎች ሊገቡ አይችሉም፣ የሚሉ ስጋቶችም ስለነበሩ ጭምር ይሄኛውን ኦልሞስት እንደ ፓይለት ፕሮጀክት አይነት ታሳቢ ተደርጎ ነው ትንሽ የተገነባው። ነገር ግን አሁን ይሄ የሚያሳየው ባህር ዳርም ለእንደዚህ አይነት ኢንቨስትመንት ተመራጭ እንደሆነ የሚያመላክት ስለሆነ ከፌዴራል የሚመለከታቸው ተቋማት ጋር በመሆን በቀሪው መሬት ላይ ተጨማሪ ግንባታዎች እንዲገነቡ የክልሉ መንግስት ጠንክሮ እንደሚሰራ ለመግለጽ እፈልጋለሁ። የሆፕለን ኮርፖሬት ጉዳዮች ኃላፊ ስቴቨን ስትራንድ ለንድ በበኩላቸው ኩባንያው በአጭር ጊዜ ውስጥ ወደ ስራ ለመግባት ቅድመ ዝግጅቱን ማጠናቀቁን ገልጸው ምርቶችን ወደ ውጭ ለመላክም አካባቢው ምቹ መሆኑን ማጥናታቸውን ተናግረዋል። በቅርቡ ስራ እንጀምራለን። በአካባቢው የመሠረተ ልማቶች የተሟሉ በመሆናቸው ለእኛ ሳቢ ነው። የክልሉም ሆነ የፌዴራል መንግስት ቀሪ ሥራዎችን እንደሚያስተካክሉ ቃል ገብተውልናል። ይህ ደግሞ ለእኛ ጥሩ ነው። በተቻለ መጠን በፍጥነት ወደ ስራ እንገባለን። በክልሉ ከባህር ዳር በተጨማሪ በደብረ ብርሃንና በኮምቦልቻ ከተማ የተገነቡት የኢንዱስትሪ ፓርኮች ወደ ስራ እንዲገቡ ምቹ ሁኔታዎች እየተፈጠሩ መሆኑን የጠቆሙት አቶ መላኩ ከባለ ሀብቶችም ጋር ርክክብ እየተፈጸመ እንደሆነ ጠቁመዋል። በርክክብ ስነ ስርአቱ ላይ የፌዴራል ና የክልል ከፍተኛ የስራ ኃላፊዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አብራችሁን ስለሆናችሁ እናመሰግናለን፣ አድማጮቻችን። በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ስም አላቸው። በኢትዮጵያ ዘመናዊ ሙዚቃ ባንድ ውስጥ ከፍተኛ ቦታ የሚሰጠውና ከ1973 እስከ 1986 ዓ ም ከ250 በላይ የሙዚቃ አልበም የሠራው ሮሃ ባንድ ሁለት መስራቾች በአሜሪካ ድምፅ ስቱዲዮ የጋቢና ቪኦኤ እንግዳ ነበሩ። በዚህ ጊታር ተጫዋቹ ጆቫኒ ሪኮና ባለ ሊድ ጊታሩ ሰላም ስዩም የሙዚቃ ባንዳቸውን ይዘው በሙዚቃ እያጀቡ ልምዳቸውን አካፍለውናል። ጽዮን ግርማ የተወሰነውን ክፍል ቀንጨብ አድርጋ እንደሚከተለው ታሰማናለች። ሰላም ስዩም እባላለሁ። የአይቤክስ እና የሮሃ ባንድ መሥራች አባል ነኝ እና ሙዚቃ ውስጥ የቆየሁበት ጊዜ ምናልባት አንድ አርባ አምስት ዓመት ሊሆን ይችላል። እና ይህንንም ደግሞ በጣም ከምወደው ወንድሜ ከጆቫኒ ጋር አብረን ስለነበር ልክ እንደ ቤተሰብ ሆነን ነው አብረን ያደግነው ማለት ይችላለሁ። ጆቫኒ እስቲ አንተም ለአድማጮቻችን፣ በእርግጥ ብዙዎቹ ያውቋችኋልና ሁላችንም እናውቃችኋለን እና ግን እስቲ ለአድማጮቻችን አንተም ራስን አስተዋውቅ። ጆቫኒ ሪኮ ይባላለሁ እና ሙዚቃ ዓለም ውስጥ የገባሁት ትምህርት ቤት ሀይ ስኩል እያለው ነው። በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ አይቤክስ ባንድ ውስጥ እንግዲህ ጀመርኩኝ። አብረን እንግዲህ ከሰላም ጋራ ነው የጀመርነው እዛ የዛሬ ኦልሞስት አርባ አምስት አመት አካባቢ ነው። በመናገሩ ግን እድሜያችንን እናሳይ ያሳጣ ነው እና ከዛ በኋላ እንግዲህ ከአይቤክስ ባንድ ትልቅ ታሪካዊ ስራ የሰራንበት ባንድ ነበረ፣ ራሳችንን ደግሞ ያገኘንበትና በተለይ እንግዲህ በዛን ጊዜ መረሳት የሌለበት መሐሙድ አህመድ አምጥተነው እኛ ባንድ ውስጥ እንዲሰራ ያደረግነው በክለብ ደረጃ እኛ ነበርን በአይቤክስ ባንድ ውስጥ እና በዛን ጊዜ እንግዲህ መሐሙድ ብዙ ዘፈኖች የነበሩት በክብር ዘበኛ የሚጫወቱ ናቸው። ለናይት ክለብ አይሆኑም ነበረ። ስለዚህ በትዝታ ጀምረን እነመላመላን እነዚህ እነዚህ ባህላዊ ዘፈኖችን እያመጣን በአዳዲስ መልክ ፎርማትን ለውጠን እንግዲህ በአንዶች በዛን ጊዜ አስራ ሁለት እስከ አስራ ስድስት እስከ አስራ ስምንት ነበሩ እንግዲህ የክብር ዘበኛ የጥር ሰራዊት ምናምን እንደዚህ እኛ በስድስት ቆጥበ ነው ሙዚቃውን። እንግዲህ በዛ መሰረት ነው እንግዲህ እንደገና አደራጅተን ለክለቡ የሚሆንና ለሰው ደግሞ የሚሆነውን እንግዲህ ያዘጋጀ ነው። በዛ ነው አብዮት የተካሄደበት ጊዜ ነው። ሁለታችሁ ከስንት ጊዜ በኋላ ነው የተገናኛችሁት? ሰላምና ጆቫኒ የዛሬ እኔ በአንድ ጉዳይ እኔ የዛሬ ስምንት አመት በፊት መላለስ ነበር አሜሪካን ሀገር እና እንግዲህ የዛሬ ስምንት አመት በኋላ ነው እንግዲህ ከአንድ ሰላሳ ምናምን አመት በኋላ እንግዲህ የተገናኘ ነው። እንግዲህ ለሰላሳ አመት ያህል ተጠፋፍታችሁ ቆይታችሁ ነበር ማለት ነው። ነበር እንደ ተገናኛችሁ ሙዚቃ መስራት ጀመራችሁ ወይስ ቀጠላችሁ? ወሬ ምናምን አልነበረም፣ ቀጥታ ወደ ሙዚቃ ነው የገባነው ጊታራችን አንስተን መጀመሪያ ወሬ ነው ሙዚቃልነሱ። ምክንያቱም እንዲሁ እንደ ሰርፕራይዝ ነው ይመጣል ብለውኝ ኤርፖርት፣ ጓደኛ የእኛ ፋኖች አሉ እና ተሰብስበን ነው የሄድነው ሁሉም ጥግ ይዘው ያዩ ነበር። ምን እንዴት አይነት ምን አይነት ስሜት ይኖራቸዋል በሚል እና ፎቶግራፍ ሁሉ አለ። ተቃቅፈን መቼም ያው ለስንት ደቂቃ ነው እንትን ያል ነው እና ትንሽም እንባ ምናምን አልነበረ እና በጣም ነው ደስ ያለኝ እሱን በማግኘት ማለት ነው። እንግዲህ ባለታሪኮቹ እናንተ ናችሁ። ካነበብ ነው እና ከዚህ ቀደም ከተነገረው ታሪክ እንደሰማ ነው በዳህላክ ና አይቤክስ የነበራችሁ የሙዚቃ ባለሙያዎች ናችሁ። አንድ ላይ ሆናችሁ ሮሃ ባንድን ያቋቋማችሁት አሁን በኢትዮጵያ የሚገኙት ዳዊት የፍሮን ጨምሮ፣ ከዛ ደግሞ በግል ህይወቱ በመኪና አደጋ ያለፈው ተክሌ ተስፋ አዝጊን ጨምሮ አንድ ላይ ሆናችሁ ያቋቋማችሁት ሮሃ ባንድን። ከዛ ለ አስራ ሶስት አመት ዘለቃችሁ። ከዛ ደግሞ ፈረሰ። ለምንድን ነው የፈረሰው ከሚለው ውስጥ ለነገሩ መፍረስ ሳይሆን እንደው በበቃኝ ነው እንግዲህ የወጣ ነው። ምን ለማለት ነው እሱ፣ ጊዜው አስራ ሶስት አመት ነው አብረን የሰራንም። በምንሰራበት ጊዜ እንግዲህ ሁሉም የራሱን ደግሞ አቅጣጫ እያያዘ ሄደ። እንግዲህ በሌላ ስራም በትምህርትም እንግዲህ ብዙዎቻችን የተማርን ስለነበረ እንግዲህ ስራ መስካችንን ወደዛ ወደዛ እያተኮርን ሄድን። ፕላስ ደግሞ እኛ ራሳችን እንደው በውስጣችን በቃ ያለንን ሰጥተናል። እስቲ ከአሁን ወዲያ ደግሞ እስቲ ደግሞ ሌላው ደግሞ መድረኩን ለቀቅና እናርግና፣ ምክንያቱም አስራ ሶስት አመት በጣም ቀላል ጊዜ አይደለም። የኢትዮጵያ ሙዚቃ መቆጣጠር ማለቱ እንግዲህ ከሁለት መቶ ሀምሳ ስልሳ ሰባ በላይ ካሴቶችን ነው የሰራ ነው እንግዲህ አልቦሞችን ነው የሰራ ነው። አዎ አዎ በጣም ብዙ ነው። በዚህ ነት ይህን ሁሉ መስራት እንግዲህ አይ ቲንክ ትልቅ ሬከርድ ነው በኢትዮጵያ ሙዚቃ ውስጥና ና የእኛን አሻራ እዛ አስቀምጠን የወጣ ነው። ስለዚህ በመጨረሻ ደግሞ እንግዲህ እንዳልኩሽ አሁን እስቲ ሌላው ደግሞ እድል የሚያገኝበት እኛ እኛም ደግሞ ትንሽ ገለል የምንለውን መንገድ ፕለስ ደግሞ ወደ መጨረሻው አካባቢ የሙዚቃው ቢዝነስ ተለወጠ ማለት ከባንድ ሞድ ትንሽ ለለውጥ ተብሎ እንግዲህ አንድ ሁለት ወይንም ሶስት ሰው ሆኖ በኪቦርድ ምናምን መስራት ተጀመረ። እንግዲህ ያሞራ ባንድ ይባላል እንግዲህ ያ ሲጀመር ጊዜ እንግዲህ እስቲ ብለን እንግዲህ እኛም ወጣልን። እንግዲህ ግን አሁን ደስ የሚለው የእኛን አሻራ በመከተል ከብዙ አመት በኋላ ሁሉም ነገር ተሞክሮ አሁን ወደ ባንድ ደግሞ እየተመለሰ ነው። አሁን እንደው ከእናንተ ጋር እንዳላችሁት ቀድሞም የጀመረ ስለሆነ ህይወቱም በመኪና አደጋ ስላለፈ የተክሌ ተስፋዝጊ በ በሰባ ዘጠኝ ዓመተ ምህረት መሰለኝ አይደለ? ህይወቱ ያለፈው በኢትዮጵያ አቆጣጠር። አዎ ድራም የሚጫወት ነበር ሙዚቀኛም ነበር። እና በጣም የሚወደዱ ዜማዎች አሉት። ለምሳሌ ፍቅር የተለመኒ፣ ከምንድላይ ና። እንደው ለማስታወስ ያህል ስለ ሱስ እንደው ስለ ባህሪው አጭር ነገር ነግረህን ሙዚቃውን ለአድማጮቻችን ብናሰማው። ተክሌ ተስፋዝጊን እንግዲህ ማውቀው ድሮ አስመራ አብረን ሆነን ነው። እንዲያውም የመጀመሪያ የእኔ ባንድ ብላክ ሶል ባንድ ይባላል፣ እነ ተክሌ ያቋቋሙት ባንድ ነው የነበረው። ሶ አዲስ አበባ ቱር ለማድረግ ይመጡና እዛ እንገናኛለን ለሁለተኛ ጊዜ ማለት ነው። ከዛ በኋላ ግን አይቤክስ ባንድ እያለን የትግርኛ ሰርግ ብዙ ሰው ስለሚጠይቀን፣ ማህሙድም ትግርኛ የተጨመረበት ሙዚቃ ስለሚፈለግ ተክሌን አስገባ ነው እና አይቤክስም አብረን ሰራ ነበርና። ጸባዩን በተመለከተ ተክሌ በጣም በጣም ትሁት ሰው እና ሥነ ሥርዓት ያለው ሰው በጣም ወንድሜም ነበር ለእኔ። በአንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። ሕይወቱ ማለፉ መቼም በጣም ሁላችንም ማሳዘነን። እስካሁን አስታውሰዋለሁ። አሁን እንዲያውም ተውኩት እንጂ ድሮ ፍቅሬ ተለመኔን ስሰራ አለቅሳለሁ ምንም ባይዝም ብሎ ነው የሚወርደው። እና በጣም ግሩም ሰው ነው የነበረው። ስላስታወስከው ደግሞ ጊዜ ስትልነ እስቲ በሙዚቃ ደግሞ እናስታውሰው። አድማጮች እየተሰማችሁ ያላችሁት ጋቢና ቪኦኤ ነው። በኢትዮጵያ ሀምሳ ሰባት የሚሆኑ የተለያዩ የምግብ አይነቶችን የደህንነት መስፈርት ባለማሟላታቸው መታገታቸውን የኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን አስታወቀ። በታገዱት የምግብ አይነቶች ዝርዝር ውስጥ የህጻናት ምግቦች መኖራቸውንም፣ እና የጥራት ችግር መታየቱን፣ የአጠቃቀምና የይዘት መግለጫ መስፈርቶች አለመጻፋቸውን እንደ ችግር ተጠቅሷል። ዘጋቢያችን ሙክታር ጀማል በባለስልጣኑ የምግብ ተቋማት ቁጥጥር ዳይሬክቶሬት ዳይሬክተርና ከአቶ በትረ ጌታቸው ጋር ቃለመጠይቅ አድር። ከአንድ ወር በላይ በሚሆን በዚህ በአዲስ አበባ ከተማ ላይ በተደረገ የገበያ ቅኝት የተለያዩ ምርቶች እንደ ዘይት፣ ማር፣ ጨው፣ ከረሜላ፣ ወዘተ አብዛኛው በስ የሚጠቀማቸው ምግቦች መጥተው ትኩረት በማድረግ የገበያ ቅኝት እያካያል እንገኛለን። ከእሱ ጋር ተያይዞ በብዛት በገበያ ላይ እንግዲህ የተገኙት ምራሾች ሲታቸው መንት እንደሚመረቱ የማይታወቁ የተመረተበት ቀንና የመጠቀሚያ ጊዜ ያልተለጠፈባቸው ሌላ ብዙ ብዙ ነገር የተያያዙ ችግር ያለባቸው ምርቶች ተገልጠዋል። ለምሳሌ አንዱ ነትለን ብንወስድ የህፃናት ምግብ በብዛት በባልትና ቤቶች እየተመረተ የህፃናት ምግብ እየተባለ የሚሰራጭበትን ሁኔታ እንዳለ ታዝበናል። አዋጁ መሰረት አንድ የህፃናት ምግብ ተዘጋጅቶ ህብረተሰቡ መቅረብ ያለበት በባለስልጣን መስሪያ ቤቱ ላይሰንስ ሲይዙ ብቻ ነው ግን አብዛኞቹ እየተሰራጩ ያሉ ምግቦች ይህንን ያሟሉ ባለመሆኑ እና አድራሻቸው የማይታወቅ በመሆኑ ህብረተሰቡ ከእንደነዚህ አይነት ምርቶች መጠቀም እራሱን እንዲቆጥብና እንደዚሁ ተመሳሳይ ችግር ያለባቸው ምርቶች በሚገኙበት ጊዜ ለባለስልጣን መስሪያ ቤቱ በነታ የስልክ ቁጥር ሰማኒያ አራት ሰማኒያ ሁለት እንዲጠቁም ነው በሚዲያ እንዲተላለፈ የተደረገ። ከባለስልጣኑ አዋጅና የስራ ድርሻ አንጻር በማህበረሰቡ ላይ አደጋ፣ የጤና ችግር ሊያደርሱ የሚችሉ የምግብና መድኃኒቶችን መቆጣጠር ነው። አሁን ካነሳናቸው ወደ ሀምሳ ሰባት የጠቀሱልን የምግብ አይነቶች ውስጥ ምን አይነት ችግሮች ነው ያደረሱት? ወይ ደግሞ በጥናት የተረጋገጠ ነገር ምን አለ? ምንድነው ችግራቸው? ቀድሞ መከላከል ስራ ላይ ነው። አሁን በጥናት ያደረሱ ችግር አይደለም፣ ሰው እስኪታመም አይደለም። ይሄ ተቋም የሚጠብቀው ቀድሞ የመከላከል ስራ ነው የሚሰራ። ቀድሞ የመከላከል ስራ ሲባል ምንድን ነው? ተቋማት አንድ ምግብ ለማምረት የሚያስፈልጋቸው መስፈርት አለ። እሱን ሳያሟሉ የሚያመርቱት ምግብ ትክክለኛ ምግብ አይደለም ብለን እሱን፣ አሁን ምን ችግር መጣ ምናምን በጣም የረጅም ጊዜ ፕሮሰስ ነው። ሰው ከተጎዳ በኋላ ነው ማለት ነው እንደዚህ አይነት እርምጃ ልትወስድ የሚችል እኛ እንደዛ አይነት አይደለም ስራ የምንሰራው ችግር ያመጣሉ ለህብረተሰቡ ላይ የጤና ችግር ያመጣሉ ብለን የሰጋናቸው ምርቶች ላይ ነው እርምጃ እየወሰድን ያለ ነው። ይህ ቅድም እንደነገርኩ ሚኒመም የሆነ ወይም ዝቅተኛ የሆነ መስፈርት አሟልተናል። ለምሳሌ ዘይትን እንውሰድ እና ዘይት ምርት ላይ ሪፋይነሪ ያልገባ ዘይት ለህብረተሰቡ መቅረብ የለበትም። ይህ የጤና ችግር እንደሚያመጣ አሁን ገበያ ላይ ያሉት አብዛኞቹ ዘይቶች ክሩድ የሚባሉ ዘይቶች ናቸው። በሪፋይነሪ ፕሮሰስ ወይም ዘይት አንድ የምግብ ዘይት ሊያስበት የሚችለውን ሂደት ያላለፉ ዘይቶች በመሆናቸው ነው እርምጃ እየወሰድንባቸው ያለው። ዝቅተኛው መስፈር እስካላለፉ ድረስ በቀጣይም የምንወስደው እርምጃ ተጠናክሮ ነው የሚቀጥለው ማለት ነው። ምግብ ሳይሆን ክሩድ ዘይት ነው እያቀረበ ያለው ብለን የምንወስደው። አቶ በትረ፣ እስቲ አሁን እነዚህ የምታነሷቸው የምግብ አይነቶች ከዚህ ቀደም ገበያ ውስጥ የቆዩባቸው የተለያዩ ረጅም ጊዜ እድሜም የነበራቸው አሉ ምን መደረግ ነበረበት? መጀመሪያውኑ ከመሰረቱ ይሄንን ለመቆጣጠር የሚያስችል በየክልሎቹ በየከተማዎቹ ምን ያህል በቂ የቁጥጥር መዋቅር ነበራችሁ? ማንኛውም የታሸገ ምግብ ድንበር ተሻጋሪ ስንል ለምሳሌ አዲስ አበባ ተመርቶ ኦሮሚያ ውስጥ የሚገባ ከሆነ፣ ኦሮሚያ ውስጥ ተመርቶ ወደ አዲስ አበባ የሚገባ ከሆነ ወይም ወደ ሌላ ክልል የሚሸጋገር ከሆነ በአዋጁ ግልጽ ነው የተቀመጠው ላይሰንስ ማግኘት ወይም የማምረት ብቃት ማረጋገጫ ማግኘት ያለባቸው ከባለስልጣን መስሪያ ቤቱ ብቻ ነው። ከፌዴራል ማለት ነው። ከዛ በተዋረድ ያው እንግዲህ ፌዴራል የፌዴራል አወቃቀር ስላለና እያንዳንዳችሁ ክልሎች የራሳቸው የሆነ የራሳቸው የሆነ የምግብና የመድኃኒት ቁጥጥር ማቋቋም ይችላሉ። ኦሮሚያ የራሱ አለው፣ አማራ የራሱ አለው። አዲስ አበባ ርዕስ ማካም ዋና አዲስ አበባ ከተማ አስተዳደርም የራሱ የምግብና የመድኃኒት ቁጥጥር አለው። ለምሳሌ አንዱን አንዱም ፕሮዳክት በወስድልት ለውዝ አሁን አብዛኞቹ በጥቃቅን የተደራጁ ናቸው እንዲያመርጡት በጥቃቅም እየተደራጁ እነዚህ ጥቃቅም አነስተኛ የሚባል ተቋም ይሰጣቸዋል ያመርታሉ እንደ ተቋም ይህን ዝቅተኛ የሆነ መስፈርት ሳያሟላ ለህብረተሰቡ የሚደርስ ምግብ ምግብ አይደለም የሚል ነው አቋም ያለን በዚህ መሰረት ነው እርምጃ እየወሰርን ያለን በተለይ የጥቃቅንና አነስተኛ ማደራጃው ይሁን በየአካባቢ ያለው አስተዳደር ምን ያህል ትናበባላችሁ ማለት የፈለግኩት ለዚህ ነው ቀጥታ ግንኙነት አላችሁ ስራውን በተመለከተ አሁን ክፍተት እንዳለ አይተናል። አሁን እዚህ ከአሰራሩ ጋር ተያይዞ ይህ ክፍተት እንዳለም ገምግመናል። እንደ ተቋም ማለት ነው። ከአነስተኛ ጥቃቅም ጋርም አለ ኢቭን ክልሎችም ለእነሱ ማንዴት ያልተሰጣቸውን ፍቃድ የሚሰጡበት ሁኔታ እንዳለም አይተናል። አሁን እኛ ልክ እንደዚህ ስንይዛቸው ይዘው የሚመጡት ደንበር ተሻጋሪ የሆነ ምርት እያመረተ ይዘው የሚመጡት የወረዳ ፍቃድ ነው። እነዚ ወረዳ ላይ ያለ ወረዳ ላይ እንዲያመርት ተሰጥቶታ እያመረተ ነው እኛና ቅም ወረዳ ላይ ሲሰጠው ምርቱ ግን ገበያውን አትለቅልኳል። ህብረተሰቡ በጣም አቤቱታ እያቀረበበት ነው፣ እንደዚህ አይነት ምርት ችግር አለበት እያለ ነው። እሱን መሰረት አድርገን ስኒ የላይሰንስ አፈጣጡ አንዱ ትልቅ ችግር እንደሆነ አይተናል። በጣም ነው የማመሰግነው አቶ በትርጌታቸው በኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን የምግብ ተቋማት ቁጥጥር ዳይሬክተሮች ዳይሬክተር ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኑ በአሜሪካን ድምፅ አድማጮች ስም በጣም አመሰግኖታለሁ። እኛም እናመሰግናለን። ድምፅ Unless will she, the sheep. I'm the lay,

አድማጮቻችን እንግዲህ እንለይ የተሰኘውን የአንተነ ምናሉን ሙዚቃ ነበር ለረፍት ያክል ያጫወት ነው። ሙዚቃ ወደ ኋላ መቀጠሉ አይቀርም። አሁን ግን እኛ መለያየታችን እርግጡ ነዋል፣ እነሰነባበታለን አብራችሁን ስለሆናችሁ ስለነበራችሁ በጣም እናመሰግናለን። ጋቢና ቪዮን ምርጫችሁ ስላደረጋችሁ እያመሰገንን በፌስቡክ አት ቪዮ መሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያዮቻችሁን አድርሱልን። አብረናችሁ ያመሸነው ኤደን ገረመውና ሀብታሙ ስዩምነን። የዚህ መሰናዶ አቀናባሪ ሞክቢሊያ ቤሮ ነው። ደናደሩ ነገ እንገናኝ